የሚጠሩበት ስያሜ የላቸውም። በቃ ስሜታቸው በመራቸው ጎዳና አቅንተው ሰውን ለመርዳት የተነሳሱ ወጣቶች ናቸው። መኖሪያቸውን ደቡብ ወሎ ዞን ኮምቦልቻ ከተማ ውስጥ ያደረጉት ወጣቶች ሁለት ዓመታትን በተሻገረ የበጎ አድራጎት እንቅስቃሴያቸው የብዙዎቹን ቤት ዳሰዋል፣ የብዙዎቹንም ይሁንታ አግኝተዋል። መስፍን አራጌ ከወሎ ተከታዩን ዘገባ ይዟል። እንግዶቼ እንግዳ አድርገውኝ ኮምቦልቻ ከተማ 01 አቢሻ ሀገር ተብሎ ወደሚጠራው አካባቢ ወሰዱኝ። አንድ የደሳሳ ቤት ደሳሳ አጥር እንደተሻገርን የሰላምታ ልውውጡ ጀመረ። የአካባቢው ልማድ ነው፣ እንዴት ነው፣ አማን ነው። የሰላምታውን ልውውጥ ተከትሎ በሀያዎቹ መጀመሪያ ላይ ያለ ወጣት በጭቃ ከተመረገች አነስተኛ ቤት ውስጥ ወጣ። ልብ ብዬ አስተዋልኩት። የግራ እግሩ ከጣቱ እስከ ጉልበቱ ድረስ ጉዳት ደርሶበታል። ቆዳዎቹ በሳ ሰዓት እንደተቃጠሉ ተሰብስበዋል። ጠባ ጠባሳው ጎልቶ ይታያል። መራመድ አይችልም። አንድ እግሩን መሬት አስረግጦ አንድ እግሩን አንጠልጥሎ እንኳን ደህና መጣችሁ አለን። አቤል ነጋቱ ፍቅሬ ከተጎዳ ቢያንስ አሁን ወደ አስረኛ ዓመት እየመጣ ነው። እዚ ላይ ያከኳት በቃ እንዲያበጠ ሄደ። ከዛ በኋላ ወደዚ ድረስ መጣ። ከዛ እዚ ላይ ድረስ አቆም መራመድ መራመድ አያስችለኝም። አሁን እንትን ይዞኛ ይሄ ቁስል ከጀመረ በኋላ ገዛ ማለት ከተኛው ወደ አስረኛ ቤት ይመጣ ቤት ውስጥ ነው፣ በቃ አልንቀሳቀስም ነበር። አሁን ወደ ይህ ሁለት ዓመት ምናምን አካባቢ ነው ወደ ውጭ መውጣት የጀመርኩት ማለት ነው። የዛሬን አያርገውና አቤል ከአስር ዓመት በፊት ቦርቆ የማይጠግብ ሮጦ የማይሰለች ታዳጊ ነበር። ገና በለጋ ዕድሜው ቤተሰቡን ለመደገፍ ደፋ ቀና የሚል ታታኝ በታክሲ ወያላነት የሚያገኛትን ገንዘብ ለቤተሰቡ ይደጉማል ያኔ ግና በአንድ የተረገመ አጋጣሚ የነበረው እንዳልነበረ ሆነ። እንደ ቀልድ እግሩ አካባቢ አሳከከው። ያንን ተከትሎ የተላጠው ቆዳው ግራ እግሩን በአስደንጋጭ ፍጥነት በአስደንጋጭ ቁስል ጉልበቱ ድረስ ወረረው። ለዚህ ድሃ ቤተሰብ ጉዳቱ አስከፊ ሆነ። ኑሮ እናቱን አያቱንና ታላቅ እህቱን ተፈታተነ። አቤል ሕክምና ያስፈልገዋል። አቤል እንክብካቤ ያስፈልገዋል። አቤል ከምንም በላይ ምግብ ያስፈልገዋል። እናም እህቱ ደጅ የጠናችው በአቅራቢያቸው ወደሚገኘው የወሎይኒ ዩኒቨርሲቲ ኮምቦልቻ ቴክኖሎጂ ኢንስቲትዩት ነበር። እህቴ የዩኒቨርሲቲ እንጀራ ታመጣለች ከእነሱ ከተማሪዎቹ የተረፈው እና በቃ እናቴ እንደገና ደግሞ ጡረታ አላት። ያ በቃ መተዳደሪያችን ነው አቤል ከተኛበት አልጋ ከተቀመጠበት ጓዳ መውጣት ሳይችል ከሰባት ዓመታት በላይ ዘለቀ። አብረውት የሚውሉት የሚያረባቸው እርግቦቹ ሆኑ። ትምህርቱን ከአምስተኛ ክፍል ማቋረጥ ግድ ሆነበት። ይህ ልብ የሚነካ አሳዛኝ ታሪክ በኮምቦልቻ ከተማ ለሚኖር ወጣቶች ደረሰ። ወጣቶቹ ከእኛ በላይ ለእኛ ማን ሊመጣ በሚል መንፈስ የድጋፍ እጃቸውን ለመዘርጋት ወሰኑ። በኮምቦልቻ ከተማ ቀበሌ ወንዛ አካባቢ ኗሪ የሆነው ወጣት ሰይድ ሰን ይናገራል። 222324 ዓመት የሆነው ልጅ ነው። ሰርቶ መብላት ይፈልጋል፣ ግን በጣም እግሩ ፓራላይዝ ሆኖ የሆነ ቁስል ነገር ወጥቶበት፣ ያንን ልጅ እና አያቱ አሉ ቤት አንድ ታለችው፣ በጣም የሚያሳዝን ነው። ከሎ ዩኒቨርሲቲ የተረፈ እንጀራ እያመጡ ነበር የሚመገቡትና እና ለዚህ ልጅ ቢያንስ በወር 1500 ብር 1500 ብር ቤት አላቸው፣ ለምግብ ግን ይሆናቸዋል። ናስር የሚባል ልጅ ነው ያገናኝ እነሱ ጋር። እነሱ በቃ ከመጡ አስቤዛ ያደርጉልኛል፣ ሁሉ ነገር ሁለ ነገሬ ናቸው። በቃ በየወሩ እየመጡ 1500 ብር ሰጡኛል፣ እንደገና ምግብ ያመጡልናል እና የተለያየ ማቴሪያል ነው። ወጣቶቹ አቤልን መሰል ሰብአዊ እርዳታ የሚያስፈልጋቸው ብዙዎች እንዳሉ ያምናሉ። ለበጎ አገልግሎቱ መነሻውም መድረሻውም ሰውነት ነው የሚል አቋም አነገቡ። ዘርን መሰረት ሳያደርጉ፣ ቋንቋን ሳይጠጉ፣ እምነትን ሳይተገኑ 2008 ነሐሴ አካባቢ ላይ ማለት ነው በየአካባቢያችን ዝም ብለን እናወራ ነበርና ብዙ ትላልቅ ሰዎች አሉ፣ አቅመ ደካማ የሆኑ ራሳቸውን ማስተዳደር የማይችሉ ረዳት የሌላቸው እነዚህ ሰዎች በምን እንገዛቸው የሚል ነገር አነሳን እኛ ከኛ የሚጠበቀው ምንድን ነው? ቢያንስ የምንችለውን ነገር ቤታችን የምንበላው ምግብ አለ። ያንን ምግብ እየወሰድን ብንሰጣቸው እስኪ ምግብ እንኳን የመራባቸው ይቅርና እንደኛው እኩል ይሆኑ የሚለውን ነገር ሀሳብ አነሳን። ምግብ እያጠቀስን በየቤታቸው ማድረስ ጀመር። ከዛ በመቀጠል ደግሞ ምን እናደርግ፣ ማህበረሰቡን እንዴት አድርገን እናሳትፎ የሚል ነገር አነሳን። ያለውን ሀሳባችን ስናስረዳቸው ህብረተሰቡ በቃ ኮምቦልቻ ላይ በጣም ጥሩ አመለካከት አላቸውና የሚችለው በመቶ ሚስትላለ በመቶ ብር ይሰጠናል፣ ሶስት መቶ ብር ይሰጠናለ ከራሳቸው መዋጮና ከበ አድራጊዎች የሚገኘውን ድጋፍ በማሰባሰብ አቤልን ጨምሮ በቋሚነት ሶስት ሰዎች ይደገፋሉ። በርበሬ ወንዝ አካባቢ እንደዚሁ የቲሞች ልጆች አሉ አያቶቻቸው ጋር የሚኖሩ አያቶቻቸውም ደካሞች ናቸው። ልብስ በመስፋት ነው የሚተዳደሩት አያቱ እና እነዚህንም ሰዎች እንርዳ ብለን አንድ ሺ አምስት መቶ እንደዚሁ ደግሞ አንዲት ልጅ ነበረች። ትምህርቴን ላቋርጥ ነው አለች። እሷ ደግሞ ትምህርትሽን አቋርጠሽ እንትን ከምትይ እኛ ተቀጥረሽ የምታገኘውን ብር እንስጥሽ ብለን አመቻችተንላት ሰንላት አንድ ሺ ብር በወር እየተሰጣት ደግሞ እሷ እናቷን እንትን እያለች እነዚህ ሰዎች አሉ። በበዓላትና በልዩ ጦታ መርሃ ግብር ተጠቃሚ ከሚሆኑ ሰዎች ባሻገር በቋሚነት የምገባ አገልግሎት ተጠቃሚዎችም አሉ። ወጣት እንድሬሰድ በዚህ ስራ ላይ የተሰማራን ወንድሞች አብሮ አደግነን በምግብ ዙሪያ ሰዎች በቋሚነት እንዲመገቡ ያደረግ ናቸው አሉ አካል ጉዳተኛ ፓራላይዝድ የሆኑ በጣም ባልቴት ልጅ የሌላቸው ደካማ እነዚህ እነዚህ ሰዎች በቋሚ እንደምሳሌ ለሙከራ ያክል አንድ ሶስት ሰዎችን ለአንድ ሰው ሰባሰበ በማደራጀት አንድ ሰው በሳምንት አንድ ጊዜ ይደርስበታል። ሶስቱ ሰዎች በሀያ አንድ ሰዎች አመቱ ሙሉ መመገብ የቻሉበት ሁኔታ አሁን ከተጀመረ ወደ ስድስት ወር ሆኗል። በዚህ በጎ ተግባር ብዙ ሰዎች ለመሳተፍ ፈቃደኝነታቸውን እየገለጹልን ሰዎችን እያዘጋጀን ለእነሱ በመስጠት ላይ ነው ያለነው። ከተረጅነት ይልቅ ሰርቶ የመለወጥ መንፈስ እንዲጎለብት ለማስቻል ከአስር የማይበልጡት ወጣቶች በየአካባቢው በሚያገኙት ድጋፍ ወደ ስራ ያሰማሯቸው እንዳሉም ወጣትን ሬስ ያስረዳል ለመጀመሪያ ጊዜ የጀመርንባት አንዲት ሴት ነበረች እሷ ጋር 3250 ብር ካፒታል የሚሆን እንጀራ ጋግራ እንድትሸጥ ነበረ የመጀመሪያው ጥናታችን አንድ ኪሎ ጤፍ ምን ያህል እንጀራ እንደሚሆን አጠናን ከዚያ በኋላ ገበያውን አፈላለግንላት ገበያ አገኘን አገናኘናት በጥሩ ሁኔታ እየሰራች ወደ አምስት ቤተሰብ በሰዓቱ እየመገበች አሁንም ከዛ ስራ ተቀይራ ወደ ዶሮ ማርባት የተሸጋገረችበት ሁኔታ ነው ያለው ሌላው ተማሪ አለ የቲም ነው አባት የለውም 14 ኪሎ ሜትር ርቀት ላይ ነው ጮሪሳ ከሚባል አካባቢ ላይ እየመጣ የሚማረው። እናቲቱ እስከ ስምንተኛ ነው የኔ ልጆች የሚማሩት ከዚህ በኋላ ትራንስፖርት እየከፈልኩ ኮምቦልቻ ውስጄ የማስተምርበት አቅም የለኝም፣ ስትል አንዳንድ ሰዎች መተው ጠቆሙን። ለልጁ ብስክሌት ገዝተን ትምህርቱን እንዲማር ይሄው አሁን ዘንድሮ ሁለተኛ አመቱ ይመስለኛል እየተማረ ነው ያለው። በጤናም ዙሪያ ብዙ በከተማችን ያሉ የግል ክሊኒኮችን በነጻ ህክምና እንዲሰጡ በማድረግ እነሱ ነጻ ህክምናን ያደርጋሉ። መድኃኒትን በተመለከተ አቅማችን የፈቀደውን ከኪሳችንም ይሁን ከሌላም ሰው ተቀብለን መድኃኒትንትን ያደረግን ያለ ነው። አንድ እንደዚህ ቶንሲል ነገር ይዞት እዚህ ጋር አዲስ አበባ ሰላሳ ሺህ ብር ነው ኦፕሬሽን ተደርጉ እንትን ያለው ከለዛም ለልጅ እንደዚሁ ሰተን ማዳን ነው እነዋ ነው አላማ ይሄ ልጅ ድኖ ወደ ትምህርት ቤት ቢገባ ሚለን ብቻ የተወሰነ ነገር አንድ አስር ሺህ ብር ሰጠ ነው። በዛ ታክሞ ውጤታማ ሆኖ አሁን ትምህርቱን እየተማረ ነው ያለው። ሌላው ሲንጀር ገዝተን የሰጠናቸው አንድ ትልቅ አባት አሉ። እሳቸውም እንደዚሁ ስራቸውን እየሰሩ በጥሩ ሁኔታ ላይ ይገኛሉ። ከሁለት ሺህ በላይ ሰዎችን በመመገብ ከ500 በላይ ተማሪዎች ደብተርና የጽህፈት መሳሪያ በማገዝ ለችግረኛ ቤተሰብ ልጆች የትምህርት ቤት አልባሳት በማሰፋት ያደረጉት ጥረት ከ300 ሺህ ብር በላይ ይገመታል። ይህን ሲያደርጉ ወጣቶቹ በማህበር መደራጀት፣ በክበብ መቋቋም አላስፈለጋቸውም። ወደፊት ተግባራቸውን በተቀናጀ መልኩ ለማስቀጠል ግን የመደራጀት ዓላማ እንዳላቸው ነግረውኛል። ፊታችንን ወደ ሰብአዊነት ባዞርን ቁጥር ግጭት ይጠፋል፣ ፍቅር ይሰፋል፣ መለያየት ይኮሳል፣ አንድነት ይነግሳል። የወጣቶቹ መልእክት ነው። ጊዜውን ስላገኘ ነው ይሁን ምን ይሁን አላውቅም። በዘር ይቆጥራል፣ የተለያዩ ነገሮች ችግሮችን ይፈጥራል። ይሄ ደግሞ ተገቢ ያልሆነና አገራችን ወደ ጥፋት እንጂ ወደ ልማት አያስኬድም። ቢያንስ እኛ ብንተሳሰብ ፊታችንን ወደ እንደዚህ አይነት ሰብአዊነት፣ ወደ ልማት ብናዞር ዛሬ አንድ አቤልን በመርዳት የተጀመረ መልካም ተግባር በርካታ አቤሎችን ከተደበቁበት በማውጣትና ምኞታቸውን አሁን በማድረግ የነገ ተስፋቸውን ማለምለም ሁሉም ኃላፊነት ነው። የሆነ ነገር ቢከፈትልኝ ደስ ይለኛል፣ ብሰራ ደስ ይለኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።